እንደምን አመሸሽ ኢትዮጵያ። ከአሜሪካ ድምፅ ራዲዮ ጣቢያ ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አመሻችሁ። ከሰኞ እስከ ዓርብ በየዕለቱ ከምሽቱ 1 ሰዓት እስከ 1 ሰዓት ተኩል በ1431 ኪሎ ሄርትዝ መካከለኛ ሞገድ የሚሠራጨውን ዝግጅት ጀመርን። በቀጥታ የሚተላለፍላችሁን የዛሬ ሰኞ ጥቅምት 1 2008 ዓ ም ስርጭት ይዤ የማስተናግዳችሁ ሰሎሞን አባተ ነኝ። ጽዮን ግርማ ፕሮግራሙን ትመራለች። እስከ ምሽቱ አንድ ሰዓት ተኩል አብራችሁን ቆዩ። አሁን የሰዓቱ ዋና ዋና የዓለም ዜና ይቀድማል። አሉላ ከበደ ያሰማናል። ጤና ስጥልኝ፣ እንደምናመሻችሁ። የሰዓቱን ዋና ዋና ዜናዎች አሰማለሁ። ሩሲያ በሶሪያ በምታካሄደውና በእስላማዊ ጽንፈኛ ቡድን አይሲል አሊያም የተባበሩት መንግስታት ድርጅት በዓለም አቀፍ አሸባሪነት በፈረጃቸው ሌሎች ቡድኖች ላይ በዋናነት ያልተነጣጠረ መሆኑ የሚነገርለትን የአየር ድብደባ በአስቸኳይ እንድታቆም የአውሮፓውያን ምክር ቤት ጥሪ ያቀረበ የአውሮፓ ምክር ቤት ሩሲያ ጽንፈኝነትን በማያራምዱ የባሽር አላሳድ መንግስት ተቃዋሚ ወገኖች ላይ ከቅርብ ጊዜ ወዲህ በማካሄድ ላይ የምትገኘው ወታደራዊ ዘመቻ በእጅጉ አሳስቡኛል ሲል ባስታወቀበት በዚህ መግለጫው ወታደራዊ ዘመቻዋን በአስቸኳይ ማቆም አለባት ትም ብሏል። የሩሲያ መከላከያ ሚኒስቴር በበኩሉ የጦር አውሮፕላኖቹ ባለፉት 24 ሰዓታት ውስጥ ብቻ 53 ኢላማዎችን መጥተዋል ሲል በኢድሊብ የአይሲስ የማሰልጠኛ ካምፕና በላታኪያ ጽንፈኛው ቡድን ከምድር በታች የገነባቸው የጦር ካምፖች የተደበደቡበትን ያሳያል ያለውን የቪዲዮ ምስል በኢንተርኔት አውጥቷል። ሞስኮ ከሶሪያ መንግስት ኃይሎች ጋር የተቀነባበረውና በአወዛጋቢው በዚህ ወታደራዊ ዘመቻዋ ሁለተኛ ሳምንቱን እያገባደደ ባለበት በአሁኑ ሰዓት የሩሲያው ፕሬዚዳንት ቭላዲሚር ፑቲን ከትላንት በስቲያ በሰጡት ቃል አንዳች ሁነኛ የፖለቲካ ድርድር ማካሄድ የሚያስችል ሁኔታ ለመፍጠር የባሽር አልአሳድን መንግስት ማጠናከር የሚደግፉ መሆናቸውን ተናግረዋል። በአንካራ ባለፈው ቅዳሜ ለደረሰውና የዘጠና ሰባት ሰዎችን ሕይወት ላጠፋው የአጥፍቶ ጠፊ ቦምብ ፍንዳታ ዋነኛ ተጠርጣሪው ጽንፈኛው እስላማዊ ቡድን ነው ሲሉ የቱርኩ ጠቅላይ ሚኒስትር አህመት ዳቡት ጉሉ አስታወቁ። መርማሪዎች ሁኔታውን ለማጣራት ስራቸውን እንደቀጠሉ ነው። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የናይጄሪያው የሁከት ቡድን የቦኮ ሀራም ታጣቂዎች እጅ እንዲሰጡ የአገሪቱ ጦር ሰራዊት ጥሪ አሳለፈ። የጦር ሰራዊቱ ቃል አቀባይ ኮሎኔል ሳኒ ኩካሼካ ኡስማን በሰጡት ቃል የቦኮ ሀራም መደበቂያዎችን ሁሉ የሚያውቁ መሆኑና ታጣቂዎቹ መከበባቸውንም ተናግረዋል። ጦሩ ማስጠንቀቂያውን ያወጣው የዛሬ የሁከቱ ቡድን ሰሜናዊ ካሜሩን ውስጥ አድርሶታል በተባለ የአጥፍቶ ጥፊ ጥቃት ዘጠኝ ሰው ከተገደለ ና ሌሎች 29 ሰዎች ከቆሰሉ በኋላ ነው። የታጣቂዎቹ አቅም በናይጄሪያ ጦር እጅግ መዳከሙን የተናገሩት ኮሎኔል ኦስማን፣ ይሁን እንጂ ቡድኑ ያለ ለማስመሰል ተመሳሳይ የአጥፍቶ ጠፊ ጥቃቶችን እንደ ዘዴ መያዙን ጠቁመዋል። አድማጮች፣ የእሳቱ አጫጭር የዓለም ዜና ይኸው ነበረ። አመሰግናለሁ አሉላ ለ ዜናው ከምሽቱ 3 ሰዓት በ19 በ22 ና በ25 ሜትር ባንድ ያጭር ሞገድ ስርጭታችን ከተጨማሪና ሰፋ ካሉ የሰዓቱ ዜናዎች ጋር እንመለሳለን ይህ በ1431 ኪሎ ሀርትስ መካከለኛ ሞገድ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው አሁን ወደ መጀመሪያው ቅንብራችን እናልፋለን ከተባበሩት መንግስታት ድርጅት ሰባኛ ጠቅላላ ጉባኤ ጋር የተያያዘ ዝግጅት ነው። የመጀመሪያው የጉባኤውን አንዳንድ አበይት ነጥቦችና የባለሙያዎችና የምሁራን ትንታኔን አካቷል። የመጀመሪያው ክፍል ቀጥሎ ይቀርባል። የዛሬ ዝግጅት ተሳታፊዎችና ተንታኞቹን ባለሙያዎች በብዙ አጋጣሚዎች ታውቋቸዋላችሁ። ዛሬንም ከማን ጋር እንደሚያመሹ ቢያውቁ ለእርስዎ ተሳትፎ መስፋት ሳይጠቅም አይቀርም ብዬ በማሰቤ የእንግዶቼን ማንነትና ዛሬ ያሉበትን ሁኔታ ከራሳቸው አንደበት አሰማወታለሁ። ዶክተር ደምስ ጫን ያለው፣ ዶክተር አክሎግ ቢራራና ዶክተር ጌታቸው አሰፋ ናቸው። እንደ አቀማመጣቸው ከዶክተር ደምስ ጫን ያለው ልነሳ። እኔ በሙያ የግብርና ኢኮኖሚስት ነኝ። የምሰራው በግል ነው። የግል አማካሪ ነኝ ወይም ኮንሰልተንት ነኝ። እንግዲህ በአጠቃላይ ከሰላሳ አምስት ዓመት በላይ ልምድ አለኝ። ግን በአብዛኛው ልምዴ በማስተማር በጥናትና ምርምርና በማማከር ነው። አሁን አስተምራለሁ። ያው የት ነው እያስተማሩ ያሉት ዶክተር ደምስ ላለፉት አራት ዓመት በአዲስ አበባ ዩኒቨርሲቲ የምግብ ዋስትና ማስተርስ ፕሮግራም ላይ የግብርና ፖሊሲ የሚለው ሞዲውል እኔ ነኝ የማስተምርላቸው የሚሸፍንላቸው። ዶክተር ደምስ መጽሐፍም ጽፈዋል ወጥቷል መስለኝ በቅርቡ ተስ ያለው ወጥቷል። የኢትዮጵያ የውስጣዊ ፖሊሲና ሀገራዊ ፖሊሲና እድገት በሚል የግብርናው የፓስቶራልና የገጠር ልማት በሚል አንድ ዘጠኝ መቶ ሀምሳ ዘጠኝ መቶ በላይ ገጽ ያለው መጽሐፍ ስ አመሰግናለሁ ዶክተር ደምስ። ዶክተር አክሎግ ቢራራስ ማን የሆኑ ስራቸውስ ምን ይሆን? ስራ የጀመርኩት ኢትዮጵያ ነው። አብዮቱ እንደ ፈነዳ በደርግ ጊዜ ተመልሼ ለአራት ዓመታት ያክል በብሔራዊ ባንክ የኢኮኖሚና የፖሊሲ ምርምር ክፍል ኃላፊ ሁኜ ሰርቻለሁ። የዋናው አዛዥ የኢኮኖሚ አማካሪ ሁኜ ሰርቻለሁ። የባንኩ ገዢ ማለት ነው። አዎ፣ የባንኩ ገዢ አቶ ተፈራ ደገፌ ነፍሳቸውን ይማርና፣ ከዚያ በኋላ ደግሞ የንግድ ባንክ ዋና ስራ አስኪያጅ ሁኜ ሰርቼ ነበር። ሁኔታው በጣም ለህይወቴ አስጊ ስለሆነ ወደ ውጭ እንድሰደድ ተገድጀ ነበር በደርግ ጊዜ። ከዚያ በኋላ ስራ ስፈልግ ዩኤስኤአይዲ ቀጥሮኝ የኢኮኖሚ አማካሪ ሆኜ ቻድ እና ካሜሩን በአማካሪነት ለኤአይዲ ሰርቻለሁ። ከዚያ በኋላ ተማሪ በነበርኩበት ጊዜ ዶክተር ዮቴን በመጨረስ ላይ በነበርኩበት ጊዜ እንደ አጋጣሚ ሆኖ አንድ ኢትዮጵያዊ አቶ ቡልቻ ደመቅሳ እግዚአብሔር ይስጣቸውና ዓለም ባንክ መጥተህ በኢንተርን ብትሰራ ጥሩ ነው ብለውኝ እዚያ እሰራ ነበር። እዚያ እሰራ በነበረበት ጊዜ ለያንግ ፕሮፌሽናል ፕሮግራም እጩ ሆኜ ተቀብለውኝ ነበር። ነገር ግን አልፈልግም ብዬ ወደ ኢትዮጵያ ተመለስኩ እና ያን መሰረት ስለጣለልኝ ቻድና ካሜሩን ከሠራው በኋላ ዓለም ባንክ ቀጠረኝ። የቀጠረኝ ኢኮኖሚስት ሁኜ እንዳገለግል ነበር። እንዳጋጣሚ ሆኖ በዚያ ጊዜ ኢኮኖሚስቶች ሪክሩት የሚያደርግ ሰው የለምና ኢኮኖሚስቶቹን ሪክሩት እንድታረግ እንቀጥረሃለን። እንዲቀጥሩ እንዲመለምሉ ማለት ነው እንድመለምል ማለት ነው በየቦታው እየሄድኩ እንድመለምል፣ ኢንተርቪው እንዳደርግ፣ ዘገባ እንዳደርግ እና የሚመረጡ ግለሰቦችንን ለወሳኞች እንዳቀርብ። በጣም ወደድኩት ስራውን በዚያው ኢኮኖሚስቶችንን በአፍሪካ በሌሎችም ሀገሮች እየሄድኩኝ እየመለመልኩኝ ወደ ዓለም ባንክ እንዲገቡ አድርጌ ነበር። ከዚያ በኋላ ግን የተለያዩ በተለያዩ ዘርፎች በኢኮኖሚስትነትም በአማካሪነትም በማኔጀርነትም ለሰላሳ አመታት ካገለገልኩ በኋላ ሙሉ ጥሮታዬን ይዤ ወጥቼ ከዚያ ወዲህ የምሰራው ሁሉም ነገር ጥሮታ ወጣሁኝ እንጂ ስራ አልለቀኩም። አንደኛ አስተማሪ ሆኜ ትሪኒቲ ዩኒቨርሲቲ የፖለቲካል ኢኮኖሚ ሳስተምር ቆይቼ ነበር። ያንን ለማስተማር በፍጹም ስላስቸገረኝ ከሌላው ስራ ጋር ወደ መጽሐፉ ዞርኩኝ እና አምስት መጽሐፎች ጽፌያለሁ። አንደኛው ግሎባላይዜሽን ላይ ብዙ እውቅና እና ትችት የደረሰበት መጽሐፍ ጽፌያለሁ። ድርጅታዊ ምዝበራ የሚለውን በሙስና ዙሪያ ጽፌያለሁ። ሌሎችም ጽፌያለሁ። አሁንም ሌላ መጽሐፍ በመጻፍ ላይ ነኝ እና አሁን ስራዬ ኢትዮጵያ ናት። ኢትዮጵያ ናት። አገሬን እወዳለሁ። አገሬን አፈቅራለሁ እስካለው ድረስ አቅም እስካለኝ ድረስ ችሎታ እስካለኝ ድረስ ለአገሪቱ አስተዋጽኦ ለማድረግ እስከቻልኩ ድረስ ይህን ለማድረግ ነው ወስኜ ያለሁት እና በጣም አመሰግናለሁ። ይሄ ጥያቄ ብዙ ጊዜ ስለማይጠየቅ አቶ ሰለሞን እጅግ በጣም አመሰግነታለሁ። ዶክተር አክሎ ግን አመሰግናለሁ። ተከታዩ የተፈጥሮ አካባቢና የአየር ንብረት ተመራማሪና መምህሩ ዶክተር ጌታቸው አሰፋ ናቸው። አሁን ያለሁት በዩኒቨርሲቲ ኦፍ ካልግሪ ወደ ምዕራብ ካናዳ የሚገኝ ዩኒቨርሲቲ ውስጥ ተባባሪ ፕሮፌሰር ሆኝ እንዲሁም በአንድ የምርትና የአገልግሎት ሂደት ውስጥ ከአካባቢ ተጽዕኖ ጋር ወይም ብክለት ጋር ያለውን ግንኙነት የሚያጠና ክፍል ሊቀመንበር ነኝ። አመሰግናለሁ ዶክተር ጌታቸው አሰፋ። ጉዳያችን በመግቢያው እንደተጠቀሰው የተባበሩት መንግስታት ድርጅት ሰባኛው ጠቅላላ ጉባኤ ነው። ይህ ጠቅላላ ጉባኤ ልዩ ትኩረት ሰጥቶ የተነጋገረባቸው ጉዳዮች የተፈጥሯችንና የእኛ መጻኢ ዕጣ ፈንታ፣ የዘመኑ የዓለም ጸጥታና ሰላም እንዲሁም የሽብር ፈጠራ ገጽታዎችና የችግሮቹ መሠረቶች ናቸው። ዛሬ ያሉብንን ችግሮች ማሸነፍ ይቻላል የሚል እምነት አላቸው የተባበሩት መንግሥታት ድርጅት ዋና ጸሐፊ ባንኪሙን በአንድ ሌሊት የማይጠፋ ግን ልናሸንፈው የምንችለው ችግር ነው። አሳታፊ ማኅበረሰብን በመፍጠር ሰው ክብር ያለው ኑሮ እንዲኖር በማስቻልና ይህንን እጅግ ጠቃሚ የሆነ ጉዞ ዘወትር በመንግሥታቱ ድርጅት ቻርተርና በሰብአዊ መብቶች ዓለም አቀፍ ድንጋጌዎች እየተመራን በማሳካት ልንጋፈጠው እንችላለን። የብዙዎቹ የጸጥታ ችግሮችና ለሽብር ፈጠራ ቀለብ የሚያቀርቡ እክሎች መሰረቶች የአስተዳደር አያያዝ መሆኑን ዘወትር የሚጎተጉቱት የአሜሪካው ፕሬዚደንት ባራክ ኦባማ በዚህ ጠቅላላ ጉባኤም ላይ ይህንኑ ሐሳባቸውን አጠንክረው ደግመውታል። ወደ ዘላቂ መረጋጋትና ወደ እድገት ለመቅረብ ትክክለኛው መፍትሄ ዴሞክራሲን መቀነስ አይደለም፣ እንዲያውም በመናገር ነጻነት በእምነት ነጻነት የህግን የበላይነት በማስጠበቅ ጠንካራ የሲቪል ማኅበራት እንዲቋቋሙ ለማድረግ ዴሞክራሲን ማብዛት ነው ትክክለኛው መንገድ። የኢትዮጵያ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ አገራቸው እያሳየች ያለችውን እድገትና ልማት ተናግረዋል። የመንግሥታቸውን ራእይና የጉዞ አቅጣጫም ጠቁመዋል። ኢትዮጵያ ሃዝ ኤምባርክድ ኦን አምቢሽስ ትራንስፎርሜቲቭ አጀንዳ ዊዝ ቪው ኢትዮጵያ እስከ 2018 ዓመተ ምህረት ባለው ጊዜ ባለመካከለኛ ገቢ ለመሆን በያዘችው አካሄድ ታላቅ የሆነ የሽግግር ሥራ ጀምራለች። ይህንን ለማድረግ የምናስበው የአየር ንብረት ለውጥን መቋቋም በሚችል ከበካይ ካርበን በጸዳ አረንጓዴ የምጣኔ ሀብት ስትራቴጂ ነው። ይህ ስትራቴጂ በሀገሪቱ የልማት ዕቅድ ውስጥ ሙሉ በሙሉ ተካቷል። ያለፈው አምስት ዓመታት ስኬቶቻችን እጅግ አበረታች ናቸው። ሁለተኛውን የዕድገትና ትራንስፎርሜሽን ዕቅድ ስንጀምርም በስኬት እንድናካሄደው የሚያበረታቱን ናቸው። የምጣኔ ሀብት፣ የሰብዓዊ ልማትና የአካባቢ ጉዳዮች ተመራማሪዎቹና ባለሙያዎቹ እንግዶቼ ስፋት ያላቸውን አካባቢዎች ከምርምሮችና ጥልቀት ካላቸው ልምዶቻቸው ጋር እያስታከኩት ተንትነዋል፣ ፈትሸዋቸዋል። ኢትዮጵያን በሚመለከት ሁሉም ተወያዮቼ የሚስማሙበት ነጥብ አለ። ከዶክተር ደምስ ልነሳ የኢትዮጵያ መንግስት ብቻ ስላለ ሳይሆን የዓለም ባንክ የዓለም የገንዘብ ድርጅት እነዚህ እንግዲህ በኢኮኖሚ ላይ ትልቅ ጥናት እናደርጋለን የሚሉት ሁሉ የተስማሙበት ነው። የተስማሙበት ነው የምለው ለምሳሌ ያህል የኢትዮጵያ የነፍስ ወከፍ ገቢ ስድስት መቶ ሰላሳ ሁለት ዶላር በሁለት ሺ ስድስት እንደደረሰ ሁሉም ሪፖርት አድርገውታል። በዚህኛው በሁለት ሺ ሰባት አመት ያው ሰባት መቶ ዶላር እንደሚሆን ነው። ስለዚህ ይህንን ፍጥነት ካየኸው አስር ዓመት ሳይሆን በአምስት ዓመት ጊዜ ውስጥ ይሄ መካከለኛ ገቢ ያላቸው ሀገሮች የሚመዘኑበት የነፍስ ወከፍ ገቢ አንድ ሺህ ዶላር አካባቢ ይታለፋል ማለት ነው። ስለዚህ ብዙ የሚያስገርም ነገር መኖር የለበትም። ከፈቀድክልኝ ግን እዚህ ላይ ጥንቃቄ ማድረግ ያለብን ለእኔም፣ ለአንተም፣ ለብዙ ኢትዮጵያ መናገር የምፈልገው እንዲህ አድገናል፣ ይህን ያህል እድገት እያስመዘገብን ነው ስንል በአሁንም ቢሆን ድህነት ረሃብ እና የመሳሰሉት ችግር አይደሉም ማለት አይደለም። መነሻችንን ነው ማየት ያለብን፣ የተነሳ ነው በጣም በጣም ከወረደ ደረጃ ነው። የዛሬ ሀያ ዓመት እንዲህ አካባቢ የነበርበት ደረጃ ስታየው፣ ይሄ እድገት የማይመዘገብበት ምክንያት የለም። ትንሽ ከተሰራ ሁኔታዎች ፈርታይል ነበሩ። ከአሁን ወደ ያለው ግን በጣም የሚያታግል ሊሆን ይችላል። አባባሌ ግልጽ ከሆነ ማለት ነው። ይህንን እድገት ስንመለከተው ወይም ይህን የነፍስ ወከፍ ገቢን ስንመለከት እና የአጠቃላይ ብሔራዊ ምርቱን እድገት ስንመለከት ምን ያህል የተከፋፈለ ነው ይሄ ሀብት? ይሄ የእድገት መጠን በየሰው ህይወት ላይ የሚመነዘርበት መገለጫ ምንድን ነው የሚሆነው? ነው ወይስ ጥቂት ባለ ሀብቶች ሀብት አካብተው ይሄ የጥቂት ባለ ሀብቶች ሀብት ለ80 ሚሊዮን ህዝብ በስሌት ደረጃ ሲካፈል አንድ ሺህ ዶላር ይሆናል በሚል ነው የመካከለኛ ገበያ ሀገር ትሆናለች የሚባለው። ስርጭቱ ምን ያህል ነው በህዝቡ ህይወት? በጣም ጥሩ ጥያቄ ነው። ይሄ ሌላው መነጋገር ያለብን ጉዳይ ነው። ቅድም ያልኩት እድገት ነው የእድገት መለኪያ ተብሎ የሚቀመጥ ነው። የስርጭት መለኪያ ተብሎ ደግሞ የሚጠቀሱና የኢትዮጵያ መንግስትም ሌሎች የሚጠቀሙባቸው አሉ። አሁንም ብዙ ቴክኒካል አናድርገው እንጂ ጂኒ ኮፊሽንት የሚባል ነገር አለ። ይሄ ጂኒ ኮፊሽንት እየተሰራ ይወጣል ነው ሁሉም ሪፖርት የሚያደርጉትና የተስማማንበት ወደ ዜሮ ነጥብ ሶስት አካባቢ ነው ነው የሚለው ይሄ ቁጥር ደግሞ አልቀየረም። በአስር ዓመታት ስታየው ማለት የሀብት ድልሉና ስርጭቱ ይሄን ያህል በጣም የከፋ አይደለም ነው ይሄ ቁጥር የሚያሳየው ግን ጥንቃቄ መደረግ አለበት። ለምን አልሆነ ምን ብለን መጠየቅ አለብን? ሁለት ምክንያቶች አሉ። ነገ ይዤም ላችሁ መለሳለሁኝ ቀሪውን አሁን ወደ ተከታዩ ዝግጅት አልፋለሁኝ። ተከታዩ እንግዳዬ አባ ሙሴ ዘርአይ ይባላሉ። ለዘንድሮ ኖቤል ታጭተው የነበሩ የአውሮፓ የሚኖሩ ኤርትራዊ ካህን ናቸው። ከእርሳቸው ጋር የሮማ ካቶሊካዊት ቤተ ክርስቲያን ሊቀ ጳጳስ አባ ፍራንሲስ እና የጀርመን ቻንስለር አንጌላ መርከልም ታጭተው ነበረ። በእርግጥ የሰላም የኖቤል ሽልማቱን የወሰደው ቱኒዚያን ከጃስሚን አብዮት በኋላ አገሪቱ ወደ ጦርነት እንዳትገባ ያስቻላት የቱኒዚያው የአራት ድርጅቶች ቡድን ነው። እንዲያም ሆኖ ግን ለዚያ ሽልማት መታጨቱ በራሱ ታላቅ ክብር ነውና እንኳን ደስ አለው ስል ወደ አባ ሙሴ ስልክ ደወልኩ። እግዚአብሔር ይስጥልኝ፣ የሁላችን ደስታ መሆን ያለበት ነው። ለምን ይሄ ለእኔ ብቻ ሳይሆን ከእኔ በላይ ለነዛ በእውነት ለነጻነት ፈልጎ ፍትህ ፈልጎ የተሻለ ኑሮ ፈልጎ በጣም በትልቅ ፍላጎትና ትምኒት ስንት መንገድ ላይ ተንከራትቶ ወደ አውሮፓ ይሁን ወደ አሜሪካ ይሁን ወደ ሌላ ይሁን ወጥቶ ለራሳቸውና ለአገር ቤት ላሉ ህዝባቸው ወንድም እህታቸው የሚረዱና በእነሱ ኃይል ስንት ፋሚሊ ስንት ስድራ ቤት ቆሞ የሚኖር ያለ። ዋናው ይሄ ክብር፣ ይሄ የእኔ ኖቤል መታጨት ለእነሱ ነው። ስለዚህ ይሄ ደስታው ለሁሉ፣ ለእነዚህ ሁሉ ለእነሱ ፋሚሊ፣ ለእነዛ ባህርና ሰሀራ የሞቱትን በሊቢያ የተገደሉትን በእስር ቤት የሞቱትን ለነሱ ፋሚሊም ይሄ ኖቤል መታጨቱ ለነዚህ ለነዚህ ሁሉ ነው። አባ ሙሴ ኦስሎ የሚገኘው የኖርዌይ የሽልማት ኮሚቴ ይህንን ሽልማት ለአራቱ የቱኒዚያ ድርጅቶች መሸለሙን ዛሬ አስታውቋል። እና እስቲ እርስዎ ከነዛ ከተጠቋሚዎች ወይም ከቅድሚያ ተመራጮቹ አንዱ ነበሩ እና ምንድን ነው በዚህ ምርጫ የሚሰማዎት ነገር? ምንድን ነው የሚያስተላልፉት መልእክት? አባታችን እዛ መታጨቱ ትልቅ ነገር ነው። ለዚህም ምንም የጠበቁት ነገር አልነበረም። ለነዚህ በሰላም በነበረው ግርግርና የፖለቲካ ችግር አገራቸው ያለ ውጊያ ያለ እንትን በሰላም መፍትሄ እንዲገኝ ጥረት ያደረጉ አራት የተለያዩ ማህበሮች የሰጡትን ለሌሎች ሀገር ለሌሎች የአፍሪካን ሀገሮች ለሌሎች የአረብ ሀገሮችም ትልቅ ትምህርት ትልቅ አብነት እንዲሆኑ ነው። ስለዚህ እነሱም እንዲበረቱ ጥሩ እንትን ነው ያደረጉ። ስለዚህ እኛም የምንመኘው የምንፈልገው ጥረት የምናርገው ያለን ለዚህ ነው። በየአገሩ የሆነ ችግር ሲፈጠርም በሰላማዊ መንገድ መፍትሄ አግኝቶ ሰው በሀገሩ መብቱ ተጠብቆለት መብቱ ተከብሮለት ሊኖርበት የሚችል እድል እንዲከፈት ነው። ይሄ እነዚህ አራት ማህበሮች ለዚህ ጥረት አድርጎ ሰርቶ አትሊስት አገራቸው በዛ በሁለት ሺ አስራ በነበረው የፖለቲካ ብዙ እንቅስቃሴ እና ብዙ ትግል ምናምን በነበረበት ጊዜ በሰላማዊ መንገድ እንዲፈታ ጥረት ስላደረጉ የሚገባቸው ነው። ስለዚህ ለነሱ መስጠትም ለሁላችን ለአፍሪካ በዚህ መንገድ የነሱ የያዙትን መንገድ ተከትለው ሌሎች አገሮችም እንዲከተሏቸው ይሄ ትልቅ ጥሪ ነው። አባ ሙሴ በእርግጥ ዛሬም ደግመውታል። እርሱ አሁን ከእኔ ጋር እየተናገሩ ቀደም ሲልም ሰጥተውን በነበረ ቃለ ምልልስ ያለ ፍትህ፣ ያለ ነጻነት፣ ያለ ዲሞክራሲ የሰው ልጆች መሰረታዊ መብቶች ሳይከበሩ ሰላም አይኖረንም፣ የትም ቦታ ደግሞ ሰላም እንዲጸና ከፈለግን መሰረቱ ፍትህ፣ ሰብአዊ መብቶችና ነጻነት ናቸው ብለው ነበረ እና ይሄ የዘንድሮው ሽልማት ምን ያህል ያረጋግጥልዎታል? ይሄንን ሀሳቦን ሌሎችስ እንዲከተሏቸው አርአያ ይሆናሉ ያሉት ምን ማለት ነው? አሁን የምናየው ያለ ነው። ሊቢያ ያለ ሁኔታ፣ ግብጽ ያለ ሁኔታ፣ ሌሎች የአፍሪካን ሀገሮች ብዙ ቦታ ያለ ሁኔታ አይተን እነሱን ስናይ የእነሱን አሰራር የእነሱን አካሄድ አመራር ወይ የችግሩ መፍትሄ ማግኘት ሁኔታው አመቻችተው መቻላቸውን ትልቅ ትምህርት ነው ያ ያልኩት። ባለፈውም ሰላም መገነባት ያለበት ነው። ሰላም ሲገነባ ደግሞ ግዴታ ያለ ፍትህ ሰላም ሊኖር አይችልም። ያለ ነጻነት ሰላም ሊኖር አይችልም። የሰው የእያንዳንዱ ዜጋ መብቱ ካልተጠበቀለት ሰላም ሊኖር አይችልም። ስለዚህ እነዚህ መሰረታዊ የሆኑ መብቶች እና ሁኔታዎች ሳይፈጠሩ ሰላም ሊኖር አይችልም። እነዚህ ሰዎች በሀገራቸው በነበረ ሁኔታ እነዚህ ነገሮች እንዲመቻችሁ ለማድረግ ጥረት ስላደረጉ ስለሰሩበት ስቲል አሁንም እየሰሩበት ስለሆነ ጥሩ አብነት ጥሩ ትምህርት ነው ነው የምለው። አባ ሙሴ እርሶ በስደተኞች ጉዳይ አውሮፓ ውስጥ በጣም ብዙ ትግል እያደረጉ ያሉ፣ ድምፆን እያሰሙ ያሉ ሰው ነዎት እና እርሶ ሲታጩም ከዚሁ ጩኸቶ ጋር ከዚሁ ድምፆ ጋር የስደተኞች ብሶት ሮሮና እንግልት እንዲሰማ ሲያደርጉ ለቆዩ ጥረት ነው ለዚህ ሽልማት ታጭተው የነበረው። አሁን ከነገሩኝ ነጥቦች ጋር የእነዚህን የስደተኞች እንግልትና ለስደት መዳረግ እንዴት ነው የሚመለከቱት? በተለይ ደግሞ እነዚህ ስደተኞች የሚነሱት ከኤርትራ፣ ከኢትዮጵያ፣ ከሶማሊያ፣ ከሱዳን እንደዚህ ካሉት የምስራቅ አፍሪካ ሀገሮች ነው። አዎ፣ በዚህ በተጠቀሱት ሀገሮች እያንዳንዱ የየራሱ ችግርና የየራሱ የፖለቲካ የኢኮኖሚ ካልቸር የተለያየ ሁኔታ ያለበት እና መፍትሄ የሚፈልጉ ችግሮች ያሉበት ሀገሮች ናቸው። ስለዚህ ከነዚህ አገሮች ሸሽቶ ወደ ስደት የሚያመሩ በፖለቲካ ችግር ያለው፣ የኢኮኖሚ ችግር ያለው፣ የተለያየ ሌላ ችግር ያለው ሰው አለ። እነዚህ ሰዎችም ከሀገራቸው ከወጡ በኋላ ምን አይነት ችግርና ምን አይነት ስቃይ እንደሚያገኙ በብዛት በተለያየ ቦታ በጋዜጣም ይሁን በፓርላማ እየሄድኩ ስለዚህ ጉዳይ ነው የምንነጋገረው። አሁን አሁን የዛሬ ሁለት ቀን ብሩክሰል እዛ የኮሚሽነር ኦፊስ ሄጅም ስለዚህ ጉዳይ ስነጋገር ነው ያሳለፍኩት። የአውሮፓ ህብረት ኮሚሽን ማለት ነው። አዎ መፍትሄ እንዲያገኙ አሁን ባለፈው ወር የተደረገ ስምምነት በኤሮጳ ደረጃ ለእነዚህ መቶ ሀያ ሺህ ስደተኞች በህጋዊ መንገድ ከግሪክ እና ከጣሊያን ወደ ሰሜን ኤሮጳ ለመሸጋገር የሚል ነው ግን እኔ አሁን ባለፈውም ሄጄ የጠየቁት ኦኬ ይሄ ጊዜያዊ መፍትሄ ነው። ለእድል አድርጎ እግዚአብሔር በህይወት እንዲቆዩ የፈቀደላቸው ስንት ችግርና እንትን ተሻግሮ የመጡ እንጂ ስንት ደግሞ በሰሀራና በባህር የሞተ አለ። ስለዚህ ለምን ለነዛ መጨረሻ ጊዜ ከኤሮፓ በርን መጥቶ ስለ አንኳኩ ብቻ መፍትሄ የሚሰጣቸው ለእነሱ ብቻ ሳይሆን እኛም ጠቀ ያለ ነው ገና እነዚህ ሰዎች ከተቻለ በሀገራቸው በሀገራቸው ያለ ችግር እንዲፈታላቸውና በሀገራቸው የሚኖሩበት መብታቸው የሚጠበቅበት ክብራቸው ተጠብቆ ሊኖሩበት የሚችሉ አውሮፓ ደግሞ ባላት አቅም ኢኮኖሚካሊም እዛ ኢንቨስት አድርጎ የስራ እድል እንዲከፈት እንዲፈጠርና ይሄ ሰው በአገሩ የሚኖርበት ይሄ ለረዥም ጊዜ የሚሆን መፍትሄ ነው። አባ ሙሴ ከቀሪ መልእክቶቻቸው ጋር በነገው ምሽት ይመለሳሉ። ወደ ተከታዩ ዝግጅት ልለፋ። አሁን አንጋፋው ጋዜጠኛ ሙሉጌታ ሉሌ ባለፈው ሳምንት አርፏል። ለመሆኑ ሙሉጌታ ሉሌ ማን ነበር? ተከታዩ ዝግጅት ሙሉ ህይወቱን ይዳስሳል። ባልደረቦች የአዲሱ አበበና አሉላ ከበደ ያቀናበሩት ዝግጅት ነው። በቅድሚያ እነርሱ ራሳቸው የሚያውቁትን ይጨዋወታሉ። ከአዲሱ ትውስታን እንጀምር። በደም ሙያውን ያስተማረኝ ኮትኩቶ ለዚህ ላለሁበት ሁኔታ ያበቃኝ ስለሆነ የሙያ አባቴ ነውና ጋሽ ሙሉ ጌታ እንደምታውቀው የሚቀርብህ እንዳለቃ ሆኖ የማይከብድህ ግን ደግሞ ስራውን ተጠንቅቆ የሚያሰራህ እያስተማረ ስታጠፋ እንኳን ጥፋትህ እንዲህ ነው ብሎ ለሚነግርህ የተሳሳትከውን ነገር ትክክሉን በመንገር ነው የሚያርምህ አንድ ይሄ ነው ሁለተኛ የጋሽ ሙሉ ጌታ ችሎታ አንድ ነገር ቁጭ ብሎ መጽሐፍ ከጀመረ ሳያቆም ብዙ ገጾች ይጽፋል። በጣም የሚገርመኝ ይሄ ነው። እንግዳችን አብረን ስናዋይ እንደተናገሩት የመጽሐፍ ቀበኛ ነውና አንባቢ ማለቱ አይበቃም። ከዛ በተረፍ ግን ደግነቱ የሁሉ ሰው ጓደኛ መሆኑ ያስገርመኛል። ከአንተ ጋር ጓደኛ ይሆናል፣ ከአንተ ከሚያንስ ሰው ጋር ጓደኛ፣ ከትልቆች ጋር ትልቅ ነው። እንዲህ አይነት የተሟላ ተክለ ሰውነት ያለው ሰው በእውነት ሙሉጌታ ሉሌ ነው። አንበበህ የማትጨርሰው መጽሐፍ በጣም የሚገልጸው ይመስለኛል አዲሱ አንተ ያልከውም የሁሉ ሰው ጓደኛ የሚል ለአንተም ለእኔም ጓደኛ መሆን መቻሉ ከአንተም ከቀደሙት ጋራ ከእኔም በኋላ ከመጡት ጋራ ጓደኛ መሆን መቻሉ። በብዙዎች እንደተገለጸው አንባቢነቱን ሁለት ደቂቃ አብረኸው ተቀምጠ ትረዳለህ። በጣም የሚያስገርመኝ ወይ በቦታው አለ ወይ በቦታው የነበረ ሰው የሚቀርበውን ያህል ግንዛቤ ኖሮት ይሰጥሃል። በአለም ፀሐይ ግጥም እንደተገለጸው ምናለ ይህ መነገር መነጋገር ድሉ የነበረው በህይወት ባለበት ቢሆን ሁለ የሚባለው ነው። ካለፉ በኋላ ያን ያህል ትልቅነት ይነገራልና እስኪ ህይወትና ስራዎቹን በእንግዶቻችን ትውስታዎችን ዘክር የቀድሞ የኢትዮጵያ ማስታወቂያ ሚኒስትር ሻለቃ ግርማ ይልማ ከሲያትል ከአዲስ አበባ የቅርብ ወዳጅና የቅድሞ የሥራ ባልደረባ አቶ አጥናፍ ሰገድ ይልማ፣ አሁንም ከአዲስ አበባ የቅርብ ወዳጅና የቀድሞ የሥራ ባልደረባ አቶ ከበደ አኒሳ፣ የቀድሞ የሥራ ባልደረባና ጓደኛ አቶ ጎሹ ሞገስ ከአዲስ አበባ ናቸው። በክፍል አንድ ውስጥ የሚቀርቡ እንግዶቻችን። በቅድሚያ አራቱንም እናመሰግናለን። በውነቱ ከእርስዎ ብንጀምርስ አቶ አጥናፍ ምልጌታሉ ላይ እንዴት ይታወሳል? መልካም ሙሉጌታ ሉሌ የተወለደው ግንደበረት ነው። እንዲሁ በዋዛም በፈዛዛም ስንነጋገር አንድ አምስት አመት እንደምበልጠው እሱም ይነግረኛል እኔ የምቀበል ነበር እና አስራ ዘጠኝ መቶ ሰላሳ ሶስት ይመስለኛል የተወለደው። የመጀመሪያ ደረጃ ትምህርቱ አምቦ አንደኛ ደረጃ ትምህርት ቤት ነው። ሁለተኛ ደረጃ ትምህርቱን የተከታተለው ደብረ ብርሃን ነው። ጠንካራና ጐበዝ ተማሪ እንደነበረ አብረው ሲማሩ የነበሩ ጓደኞቹ ይነግሩን ነበር። በኋላ የእሱ ጓደኞች እኔም ጓደኞች ነበሩና ይህን ይነግሩኝ ነበረ። ሌላ ጥያቄ አለ ይኖረናል። ሻለቃ ግርማ ወደ እርሶ ልምጣ። አቶ ሙልጌታ ሲነሳ ምን ይታወሱታል? አቶ ሙልጌታ ረጅም ጊዜ ጋዜጠኝነት ብቻ ሳይሆን በጥሩ ብዕረኝነቱ በኢትዮጵያ ጉዳይ ላይ በጻፋቸው ትልልቅ ጽሁፎች የመታወቁን ያህል አቶ ሙሉ ጌታ ማን ነው ሲባል፣ ምንድን ነው እንደው ፈጥኖ ለእርሰው ወደ አእምሮ የሚመጣው ምንድን ነው የሚከሰትለው? አቶ ሙሉ ጌታ በተለይ በህትመት መገናኛ ብዙኃን ቁንጮ ነው እና በተለይ የቃላት አመራረጡ፣ የሀሳብ አሰካኩ፣ በእውነት የኢትዮጵያን ታሪክ በማወቁ የሰውን ሕሊና በመገንዘቡ ለእኔ የህትመት መገናኛ ብዙሀን ቁንጮ ነው። ሙሉጌታ ሉሌ ላይ በእውነት ሁል ጊዜ በተለይ በኃላፊነት ከሌሎች ተመርጦ ስራ በሚሰራበት ጊዜ ሙሉጌታ ሉሌ ሁል ጊዜም ስራውን ሰርቶ እንደሚያመጣ በመተማመን ነበር ኃላፊነት የምንሰጠው ብዙዎቻችን። ጥራቱም ፍጥነቱን የሚደንቅ ነገር ነበር በእውነት። የተከበራቸው አድማጮች የሙሉ ጌታ ሉሌን ህይወት የሚዘክረውን ዝግጅት አልጨረስንም። ቀሪውን ክፍል በነገው ምሽት ይዘንላችሁ እንመለሳለን። ለአሁን ከመሰነባበታችን በፊት አንዳንድ አጠራጠር ያሉ የዕለቱን መረጃዎች ላካፍላችሁ። ከምንዛሬ ልጀምር። አንድ የዩናይትድ ስቴትስ ዶላር ዛሬ 20 ብር ከ95 ሳንቲም ተመንዝሯል። የመሸጫ ዋጋ 20 ብር ከ95፣ የመግዣ ዋጋ 21 ብር ከ06 ሳንቲም ነው። አንድ ዩሮ 23 ብር ከ81 ሳንቲም፣ አንድ የእንግሊዝ ፓውንድ 32 ብር ከ14 ሳንቲም ነው። ከኢንተርኔት ማምሻውን ባገኘሁት መረጃ መሰረት ነገ ማክሰኞ ጥቅምት 2 2008 ዓ ም አዲስ አበባ ፀሐያማ ትሆናለች። ከፍተኛ ሙቀቷ 25፣ ዝቅተኛው 9 ዲግሪ ሴልሺየስ ነው የሚሆነው። ጥቅምት ገባ አይደል? ዘጠኝ ዲግሪ ሴልሽየስ በጣም ይበርዳል። በጥቅምት አንድ አጥንት እንዲሉ ዛሬውኑ ጀመሩ ማለት ነው። ከታሪክ መለስ ብለን ስንመለከት ታላቁ የፋርስ ንጉሥ ሳይረስ ባቢሎንን የያዘው የዛሬ 2554 ዓመት ነው። በ546 ዓመተ ዓለም በኢትዮጵያ የጊዜ ቀመር ካሰብን ማለት ነው። ዛሬ በአሜሪካ የኮሎምበስ ቀን ነው። በኢትዮጵያ አቆጣጠር በ1436 ዓ ም የዛሬ 572 ዓመት ማለት ነው። ክሪስቶፈር ኮሎምበስ ሳን ሳልቫዶር ብሎ የሰየማት የካሪቢያን ደሴት ላይ ደረሰ። ባሃማስ ትባላለች ዛሬ። ክሪስቶፈር ኮሎምበስ ምስራቅ እስያ የደረሰ መስሎት ነበር። ያኔ ሰዎቹንም ታዲያ የአሜሪካውን ንፍቀ ክበብ ህንዳውያን ብሎ ጠራቸው። ህንድ የደረሰ መስሎት ማለት ነው። የአገሬው ሰዎች ዛሬም የአሜሪካ ህንዶች እየተባሉ ይጠራሉ። እንግዲህ አሜሪካ ዛሬ የኮሎምበስ ቀን ክብረ በዓሏን እያከበረች ነው። መሰነባበታችን ነው። ክቡራትና ክቡራን አድማጮች፣ በፕሮግራሙ አቀናባሪ ጽዮን ግርማ በመላው ባልደረቦች ስም ሰናበታችሁ ሰለሞን አባተን እስከ ምሽቱ ሶስት ሰዓት የአጭር ሞገድ ስርጭታችን ጤና ይስጥልን። መልካም ቆይታ።